የኦርኬስትራ ኢትዮጵያው የሙዚቃ ሰው ተስፋዬ ለማ ምን አይነት ህይወት ኖረ? ምን አይነት ስራዎችን ትቶ አለፈ እያልን ነው። በሕክምና ላይ ባለበትም በየወሩ እየመጣ ካለበት ከተማ የሚጠይቀውን የቅርብ ጓደኛው እና የረጅም ጊዜ ወዳጁ ቻርልስ ሳተንን በመስመር ይዘናል። ቻርልስ፣ እንደምንዋልክ እንደምናመሸ። ደህና እግዚአብሔር ይመስገን፣ አሉላ። በጣም አመሰግናለሁ የፕሮግራም ተካፋይ እንደሆን ስለጋበዝከኝ እና ስለ ጓደኛዬ ተስፋዬ ለማ ለመናገር እድል ስለሰጠኸኝ አመሰግናለሁ። ቻርልስ በቅርብ ትከታተለው ነበር፣ የህክምናውም ሁኔታ በየጊዜው እየመጣ ትጠይቀዋለህ። ተስፋዬ ለማ ማረፉን ዜናውን ሰምተህ ፈጥነህ ነው ወደ ዋሽንግተን ዲሲ የመጣኸው። እንዴት ነበረ የእሱን በጠና መታመምና ከዚህ ዓለም በሞት መለየት የተረዳኸው? ሮብ ማታስ እኔ እንግዲህ ሀገር ይሁን ስልክ ተነጋግራኝ ነበር። በማግስቱ ተደውሎልኝ ነበር ከህክምና ማዕከሉ፣ አሁን ከበፊት በጣም ታመዋል እና ሳይሞት አይቀርም ተባለ እና ይህ ሲባል እኔ ወዲያው ተነሳሁ ለመምጣት አሁን ወዳለሁበት ወደ ዋሽንግተን ለመምጣት የደረስኩት ከሌሊቱ በስምንት ሰዓት ነው። ስደርስ ደግሞ በህይወት እንደማገኘው በጣም እርግጠኛ ሆኜ፣ ስደርስ ግን በስምንት ሰዓት ዲረክተሩ መጣና አቶ ተስፋዬ ከሌሊቱ ልክ በሰባት ሰዓት በሰላም አረፉ ሲባል በጣም ደነገጡ። ሐሙስ ጠዋት እንደተለመደ ዳያለስስ ትልኮ ነበር። ዳያለስ ስስ የሚቀብረው በሳምንት ሶስት ጊዜ ነው። ማክሰኞ፣ ሐሙስና ቅዳሜ እና ሐሙስ ጠዋት ሲሄድ እዛ ሲደርስ ዳያለስስ ልንሰጠው አንችልም፣ ምክንያቱም ነፍሱን ስቶ ነበር ኮንሽስ አይደለም እና ለእንደዚህ ላለ ሰው ዳያለስስ አይጠቅምም፣ አንሰጥምም እና ለወደፊቱም አንሰጥም፣ ምክንያቱም እዛ ዳያለስስ ሰንተር ከ ከነርሲንግ ሆሙ የተለየ ቦታ ነው። ለረጅም ጊዜ ስለሚያውቁት ሁኔታውን አይተው ይሄ አይሆንምና ባይሰጠው ነው የሚሻለው ተብሎ ለአጭር ጊዜ ወደ ሆስፒታል ትልኮ ወደ ነርሲንግ ሆም ተመለሰ እና በዚህ አይነት ነው በመጨረሻው የታመመው እዚያ በክፍሉ በማውቀው ለረጅም ዓመታት የምጠይቀው ቦታ ነው። እዚያ ነው የሞተውና እዛ ሬሳው ከፊቱ በስተቀር ተሸፍነው እዛ አገኝሁት። የሰላምና የእረፍት ሁኔታ አያሁ በፊቱ ላይ በጣም ባዝንም ብዙ ይሰቃይ ስለነበር ባለፉት ወራት በበሽታው ይህን የሰላም ሁኔታ የእረፍት ሁኔታ ሳይበት ነገሩን ለመቀበል ረዳን። ይህን ሁኔታ ሳይናቅ ከሱ ጋር ቁጭ ብዬ የዛ አንድ ሰዓት ያህል ቆያው። እኔ እንደማውቀው እንደዚህ ነው። ያለፈው ተስፋ ቻርልስ፣ አንተም እንደ ጠቆምከው ቀደም ብለንም እንዳስተዋወቅ ነው ለበርካታ አመታት አርቲስት ተስፋዬ ለማን እንክብካቤ ለማግኘት በገባበት ነርሲንግ ሆም በየወሩ እየተመላለስክ እየመጣህ እንደምትጠይቀው እሱም ከዚህ ቀደም በቃለ ምልልስ ገልጾልናል። ምን ያህል ጊዜ መጣ? ምን ያህል ጊዜ ነው የተከታተልከው? ነርሲንግ ሆም ከገባ አሁን አስራ ሶስት አመት ሆነዋል። ያው እንግዲህ የአስራ ሶስት አመት መሆኑ ነው አስራ ሶስቱን አመት በየወሩ ትመጣ ነበረ። እንደው ያቃተህ የቀረህባቸው ጊዜያት አልነበሩም? እንግዲህ በየወሩ ልክ በየወሩ በየወሩ በየወሩ ባይሆን ያው በወር በአምስት ሳምንት ወይም ስድስት ሳምንት እመጣ ነበር። ነርሲንግ ሆም ክገባ ሶስት ጊዜ ነው ኢትዮጵያ የሄድኩት። በዚያን ጊዜ መቼስ ልጠይቀው አልቻልኩም፣ ግን በስልክ እዛ ሆኜ ይለወል አወራው ነበር። ቻርልስ እውቅናችሁ፣ የሁለታችሁ ትውቅ በጣም ረጅም ጊዜ ያስቆጥራል ከአርባ አመት ግድም መሆኑ ነው። አርባ ስድስት አመት ነው። የዛሬ አርባ ስድስት አመት ነው የኦርኬስትራ ኢትዮጵያ ታሪክ ጋር የተያያዘ ከዚህ ቀደምም በቃለ ምልልስ ያነሳ ነው። በኢትዮጵያ ሙዚቃ ፍቅር፣ በኢትዮጵያ ፍቅር የተጠመድክበት አጋጣሚ እንደሆነ ነው ከዚህ በፊት የሚነገርከንና። ና እስኪ እንደው መለስ ብለህ አስታውስ ያን የወጣትነት ትውውቃችሁን ተስፋዬ ለማ ምን አይነት ሰው ሆኖ አገኘኸው አንተ ምን አይነት ሰው ነበርክ በወጣትነት ለበጎ አድራጎት ስራ ወደ ኢትዮጵያ ሄደህ ነው የተዋወቅከው እስኪ አጫውተን እንግዲህ ከረጅም ጊዜ በፊት ነው በኢትዮጵያ አቆጣጠር በመስከረም ወር ሺህ ዘጠኝ መቶ ሀምሳ ዘጠኝ አመተ ምህረት ነው የሄድኩት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አሁን አዲስ አበባ ዩኒቨርሲቲ እንደሚባል አስተማሪ ሆኜ የመሀንዲስና ሳይንስ ኮሌጅ ነበር ማስተመርበት። እና የኔ ድግሪ በእንግሊዝኛ ቢሆንም የሙዚቃ ወዳጅ ነበርኩ። ሙዚቀኛምን ጊታርም ኮርቢየን ፒያኖ መጫወት አለው። ረጅም ታሪክ አጭር በማድረግ አንድ ቀን የኦርኬስትራ ኢትዮጵያን ማስታወቂያ ጽሁፍ በሳይንስ ህንፃ አይቼ ኮንሰርት አማታ ይሰጣል እና ደግሞ ተያየቄ ይህ ኮንሰርት እና ይህ ኦርኬስትራ በኢትዮጵያ የሙዚቃ መሳሪያዎች ብቻ ነው የሚጠቀመው። የኢትዮጵያ ሙዚቃ መሳሪያዎች ምን እንደሆኑ ስላላወቅ ማየት አለብኝ ብዬ ሄድኩና በጣም በትርኢቱ ከልቤ የተደሰትኩ እና በማግስቱ ጠዋት ሄጄ አቶ ተስፋ ገሰስን የኪነ ጥበባት ትያትር ቤት ትርኢቱ በቀረበበት ቦታ ስራ አስኪያጅ ቢሮ ገብቼ ጠየቅኩ። እኔ ደግሞ ሙዚቀኛ ነኝ ቢችሉ አንድ የሙዚቃ አስተማሪ ይፈልጋለሁ፣ ኢትዮጵያ ሙዚቃ እንድማር። እና አቶ ተስፋዬ በበኩላቸው አስተር ገብረ ማርያም እና ተስፋዬ ለማ ጋር አስተዋወቁኝ እና በተስፋዬ ለማ በኩል ነው አስተማሪ በዚያን ጊዜ የኦርኬስትራ ኢትዮጵያ መሪ መሰንቆ ተጫዋች የነበረው ጌታ መሳይ አበበ አሁንም በጣም ልክ እንደ ተስፋ የቅርብ ጓደኛ የሆንን ከሱ ጋር አስተዋወቀኝና ትምህርት ጀመርኩ ከጌታ መሳሪ አባበ ጋር በሳምንት በሳምንት ለጥቂት ወራት ተምሬ፣ ተስፋ ለማ እየመጣ አንዳንድ ጊዜ ይቆም ነበር እና የምንሰራውን የምንጫወተውን ሰማ ሰማ ያደርጋል እና በመጨረሻው ከኦርኬስትራው ጋር ተሰልፌ እንድጫወት ተስፋይ ነው የጋበዘን፣ ዲሬክተሩ ሆነው እና በዚህ ምክንያት እንደ አዲስ አይነት ህይወት የማልጠብቀውን ህይወት ኑሮ ከፈተት ለኝ እንግዲህ የቀረው ታሪክ በጣም ረጅም ስለሆነ አሁን አልጠግመውም፣ ግን ያው እኔና ተስፋ ጓደኝነታችንም የጀመርነው በዚህ አይነት ነው። አቶ ተስፋይ እዚህ የተለመደውን የመቃብር ስነ ስርአት፣ ለቅሶ እንዲኖር አልፈለግም ለሱ የሚሆን እና ዘውትር ከረጅም አመታት በፊት ነው ይህን ነገር መግለጽ የጀመረው ደግሞ በጽሁፍም አስቀምጠዋል። ደግሞ ከዚህ በላይ ርዕሳው እንዲቃጠል ትዕዛዝ ሰጥተዋል። አብር ሳይሆን እንዲቃጠልና አመዱ እንዲበተን በሌሎች ባህሎች እንደሚደረገው ማለት ነው። አዎ በኢትዮጵያ አልተለመደም እንጂ በብዙ ባህል፣ በህንዶችም፣ በሌሎችም፣ በዚህ በአሜሪካ በአውሮፓ ብዙ ሰው ሲሞት የሚመርጠው ነገር ነው። ግን ለማንኛውም ይህ ሁሉ ሆኖ ከመሞቱ በፊት አምስት ዓመት ሙሉ ሲሰራ ነበር፣ አንድ የኢትዮጵያ ሙዚቃ ታሪክ የተባለውን መጽሐፍ ለመጻፍ እና ከብዙ ፎቶግራፎች ጋር በብዙ ጥንቃቄ በብዙ ስዕሎች የያዘ መጽሐፍ ነው። እኔ ኮፒዎች አሉን። ግን ይህ ሁሉ ተደርጎ እና እዛ እንደ ብዙ ሰው ሕክምና ማዕከል ቁጭ ብለው ምንም ነገር ሳይሰራ እንደሚቀሩ ሰዎች ሁሉ እሱ ግን ይሄንን በጥረት ጨርሷል። እና አሁን መቼስ እሱም ሁላችንም ከመሞቱ በፊት እንዲታተም በይፋ በታወቀ ማተሚያ ቤት ታትሞ እንዲወጣ በጣም ፈልገን ነበር፣ ግን ሊሆን አልቻለም። አሁን ግን ከመሞቱ በፊት አደራ ብሎኛል ይህን ነገር ከጓደኞቹ ጋር እንድንፈጸምላት እና ይህ እንዲሆን በቂ ገንዘብ ከየቦታው መሰብሰብ አለብን። አንድ የተወሰነ የባንክ ቤት ሂሳብ ተቋቁሟዋል። Your project to some Ethiopian music ibara, Ethiopian music project. Na bona tu tasfai lam man lamakber na lamastaws <laughs> yen misad lugusoj mangga adlacho matabor sene saraat baino na na yen demikato laona. The Ethiopian music project <laughs> tavelo check the contributions vomets <inaudible> afno. Ethiopian Music Project adra Degmo PO Box one nine one three Washington DC two zero zero one three no PO box one nine one three Washington DC two zero zero one three no Adrashao Na Degmo the Ethiopian Music Project ተብሎ ቼክ ቢጻፍ እዛ ሂሳብ ውስጥ ይገባና በመጨረሻው በቂ ገንዘብ ሲጠራቀም የተስፋዬ መጽሐፍ ይወጣል። በዚያን ጊዜ ምን አይነት አዲስ መጽሐፍ እንደሆነና ብዙ ነገር ሰው ሊማርበት የሚችል ሲያዩ እነዚህ ገንዘባቸውን በፍጹም እንዳልባከነ ያ ያሉ ይረዳሉ በዚያን ጊዜ እርግጠኛ ነኝ ኢትዮጵያን ሚዚክ ፕሮጀክት ብለው የሚጽፉት ቼክ በመልእክት ሳጥን ቁጥር አንድ ዘጠኝ አንድ ሶስት ዋሽንግተን ዲሲ ሁለት ዜሮ ዜሮ አንድ ሶስት አድራሻ ይላኩን ያልከው ቻርልስ ሀዘር ላይ እንደሆን ክረዳለው በሚቀጥለው ፕሮግራማችን የተስፋዬ ለማን ህይወትና ስራ ለምንዘከርበት ውይይት መልሰን እንደምናገኝህ ተስፋ አደርጋለሁ እግዜር ይስጥልኝ አብረው ይስጥልኝ። ደግሞ ስለ ጓደኛዬ እና ስለ መጽሐፉ ለመናገር እዚህ በአንተ አስደሳች ፕሮግራም ላይ እድል ስለ ሰጠኸኝ አመሰግናለሁ።